ፕሮፌሰር መስፍን በ1970 ዎቹ መጀመሪያ ዛሬ ጎልማሳ እድሜ ውስጥ የሚገኙ የጊዜው ወጣቶች በአብዮትና በትግል እንቅስቃሴዎች በነበሩበት ብዙ ወጣቶች ከግራም ከቀኝም ህይወታቸውን ያጡበት ብቻ ሳይሆን ግርፋትን፣ አሰቃቂ ሞትን በራሳቸው ላይ የደረሰውን ጨምሮ በምስክርነት ያዩበት ብዙዎች ያለፉበት መንገድ እንደመሆኑ እንደ ማህበረሰብ ሰፊ ቁጥር ያለውን የህብረተሰብ ክፍል ሲመለከት እንዲህ ያለ አሳዛኝና ሰቅጣጭ አደጋ ሕክምና ይፈልጋሉ፣ ይታከማሉ። ትቶት የሄደው አሻራ በእርግጥ እንደ ማህበረሰብ ወደፊት በሚደረጉ ነገሮች ላይም ሊያጠላ ይችላል የሚለው እምነት መሰረት አለው ወይ? በትክክልም እንዲህ አይነቱ ያለፈ የሚመስል የተረሳ የሚመስል ሂደት በእርግጥም ሕክምና ያስፈልገዋል። ይህንን የምንለው ምንድን ነው? ቀደም ባሉት ጊዜያት የተለያየ የአእምሮ አደጋ የደረሰባቸው ሰዎች አካላዊ ወደ አእምሮ ነው የተሸጋገረ። የአእምሮ ችግር ያለባቸው ሰዎች አንዱ ህይወትን ከሚቋቋሙበት መንገድ አንዱ ነገሮችን ለማለት ነው መሞከር፣ ነገሮችን ዝም ብሎ ደፍጥጦ በአእምሯቸው ውስጥ በሳቢያቸው ውስጥ በማስቀረት ለመርሳት በመታገል ነው። እና በዚያ ሂደት ውስጥ ታዲያ ብዙ ስቃይን ያሳልፋሉ። ያሳለፉበት ሂደት ይረብሻቸዋል፣ እንዲቆዝሙ ያደርጋቸዋል፣ ሳቢያቸውን ያዛባባቸዋል ብቻ ሳይሆን የዕለት ተዕለት ህይወታቸው ውስጥ ብዙ እየጎዳቸው ይቀጥላል እና ልርሳው ባሉ ቁጥርም የሚያስታውሳቸው ብዙ ነገሮችን ሊያገኙ ይችላሉ። አልፎ ተርፎም በቅዠት መልክ ያለፈውን እንደገና በተለያየ መንገድ የማሰቡ ሂደት በተለይ በተለይ ደግሞ የደረሱባቸው ድርጊቶች አላግባብ በሚዘክሩባቸው ጊዜያቶች እነኛ ነገሮች እንደገና ሊከሰቱባቸው ያመረከዙ ይችላሉ እና እንዲህ አይነቱ ሁኔታ ታዲያ ለመሸሽ ሲሉ የተለያየ ነገር ውስጥ ይገባሉ። ማንኛው ወቅተ በጣም ውስጥ የገቡት እንዳሉ ሁሉ ሌሎች ደግሞ በተለያዩ ቦታዎች ሊመኑ ይችላሉ። እቻቸውን ራሳቸውን በማግለል ይሁን ወይም በህብረተሰብ ውስጥ በደንብ ባለመደባለቅ ይሁን አለበለዚያም ደግሞ ሊያስረሱ ከሚችሉ ጊዜያዊ መፍትሄዎች እንደ አልኮል የመሳሰሉት አደንዛዥ ነገሮች ውስጥ በመግባት ህይወታቸው ተበላሽተው የሚቀሩ በጣም እጅግ እጅግ ብዙዎች ናቸው። ታዲያ ለእንደነኝ አይነቶቹ ሕክምናው በሽታው በየጊዜው እንዳያመረቅዝም ሆነ እንዳያገረሽ ከተፈለገ ካለፈው ጋራ በትክክል ታርቆ ለመቀጠል የተለያዩ ሕክምና ዘዴዎች አሉ። እንግዲህ በዛ ውስጥ ያለፉ ሰዎች በብዙ ነገሮች ላይታደሉ ይችላሉ። በኑሯቸው፣ በስራቸው፣ በትዳራቸው ትዳርም እንኳን ይዘው ያፈራቸው ልጆች በትክክል ማሳደጉ ሂደት ላይ የተለያዩ እንቅፋቶችን ሊያጋጥሟቸው ይችላሉ። ስለዚህ እንግዲህ ትም በተለይ በአደጉት ሀገሮች የሚደረገው የህክምና ዘሬ አንድም በወቅቱ መድረስ ነው። አለበለዚያ ደግሞ እንዲህ የተቀብሮ የቀሩትን አእምሮ በተለይ እኔናንተ እየተነጋገር ነው ያለ ነው። በዚህ በድህረ አደጋ መውጥረት የሚመጣ ቀውስ የፈረንጆች ፖስትሮማቲክ ስትረስ የሚሉትን አእምሮ ላይ የደረሰ አደጋ መሆኑን አድማጮቻችን ልብ ይላል። እንደዚያ ተሆነ የተለያዩ ሕክምና ዘዴዎችን በተናጠልም ሆነ በቡድን ሊያገኙ ይደረጋል። እነዚህ ሕክምና ዘዴዎች በተለያዩ ናቸው። ፕሮፌሰር መስፍን ምንድን ናቸው? እስኪ ዝርዝሩ እንመልከት። መጀመሪያ የህብረተሰቡ ማጠፍ ነው። ህብረተሰቡ ካለፈው ጋራ በትክክል እርቅን መፈጸም መቻል አለበት። ካለፈው ሂደት ጋራ ህብረተሰቡ ባሉት የሃይማኖት አባቶች፣ በአካባቢ ኃላፊዎች፣ በህክምና ባለሙያዎች፣ በስለልቦና ባለሙያዎች፣ በተለያዩ የህክምናና የማህበረሰብ ኃላፊዎች በኩል አስፈላጊውን እገዛ ያገኝ ይገባዋል። እዚህ ላይ ብዙ ነገር ይመጣል። የፖለቲካ እርቅ ይመጣል። በአካባቢ የተከሰቱ ችግሮች እርቅ፣ ካለፉት ሁኔታዎችና ሁነቶች ጋር ሁሉ እርቅ ያስፈልጋል። በተደጋጋሚ እንደምንለው እርቅን ሊያካሄዱ የሚችሉት የተለያዩ ተቋማት በተለገኝ አራቱ ተቋማት፣ የሃይማኖት፣ የስነልቦና ልቦና፣ የባህል፣ በተለይ ሶስቱ በጣም ወሳኞች ናቸው። በባህል ውስጥ ኢትዮጵያ በጣም ሰፊ ባህል አላት። መስ የእርቅ ሂደት ልማድ አለ። ይህንም የነበራትን የእርቅ ልማድ ከባለሙያዎች ጋር በማጠናቀር ከሃይማኖት መሪዎች ጋር አብሮ በማዋሀድ ከሌሎችም ሀገራት መሞክሮች ጋር በማዋሀድ የነበሩት ሂደቶች ጋራ ታሪኮች ጋራ ካሳለፍነው ጋራ በትክክል እርቅን መሰብሰብ በተናጠልም፣ በቡድንም አጠቃላይ ደግሞ ከነበሩትም ጋር ቅድም ያልጠቀስኩት ከነኛ ከሶስት ተጨማሪ ፖለቲካዊ ነው አራተኛ አራቂ ላይ በትክክል በመስራት ባለፈው ህይወት ጋር የሚገባ ነበር ይችላል እንጂ ያግዙን የሚችሉት አባቶች የነበረው ትንፊት እና ታሪኩም ጭምር ነው። እንግዲህ ታሪክ ስንል ታሪክ እንደ ጸሐፊው ነው እና የተዛቡ ታሪኮች ኖር ይችላሉ። ትክክለኛ ታሪኮች ኖር ይችላሉ። ወደ ተረትነትም የተቀየሩ ታሪኮች ኖር ይችላሉ። እና ምን ምን ሁሉ በትክክል አዛምዶ መርጡ መፍጠር ከተቻለ አእምሮ ኋላ ተጠልሶን የማገገም አቅሙን ልናዳያገኝ ይችላል ይህን ስል ግን በተናጠልም ሆነ በቡድን አእምሯቸው የተጎዳ ሰዎች በየትኛ ህብረተሰብ ውስጥ አይኖሩም ማለት አይደለም። እና ይህንም እንግዲህ ወደ ወደኛ ስናመጣው ላለፉት የአርባ ሀምሳ አመታት ዝም ብለው እየተጎዱ ያሉ እየቃዡ ያሉ አላስፈላጊ ነገሮች ውስጥ እየገቡ ያሉ በትዳራቸውን፣ በኑሯቸው፣ አጠቃላይ በህይወታቸው ምንም ካሳ ምንም እውቅና ሳያገኙ ጎድተው የሚኖሩ እጅግ በርካቶች አይኖሩም አለማለት መሆኑ እግረ መንገድ ለመናገር የሚችል መልካም። ፕሮፌሰር መስፍን እንዲህ ባለው አሳዛኝ ሁኔታ ውስጥ ያለፈ ማህበረሰብ ማህበረሰቡ ራሱ ሳይረዳው ሳያውቀው ያ የቀደመ ፈተናው ያደረሰበት ጠባሳ ሊኖር ይችላል። በግለሰቦችም ደረጃ አሁን ላሉበት ሁኔታ ያያለፉበት ያለፉበት አሰቃቂ ድንገት ያስከተለው መሆኑን ወይንም ደግሞ በአንድ ወይ በሌላ መንገድ ተጽዕኖ ያሳደረ መሆኑን ሳያውቁ ሊኖሩ ይችላሉ። እናስተውለው ማህበረሰቦች መካከል በየጊዜው በተለያዩ ምክንያቶች የሚገነፍሉ ነገሮች ይኖራሉ። እናስተውላለን፣ ሌላም ሀገር እናያለን፣ በእኛም ሀገር እናስተውለው የሚገነፍሉ ነገሮች ናቸው። በትክክል ያልተብላሉ ነገሮች መኖራቸውን እናያለን። እና ለምሳሌ ያለፈው ትውልድ ላይ የነበረው የአዕምሮ ጠባሳ የሚቀጥለው ትውልድ ላይ ሲታይም እናስተውላለን። በዚህ ምክንያት ነገሮች ሲገነፍሉ እናስተውላለን፣ ይገነፍላሉ። ነገሮች በሚገነፍሉበት ጊዜ አስተውሎትን ሊፈታጠሩ ይችላሉ። በዚያን ጊዜ ሰዎች መልካም የነበሩ እና በጣም ተቆርቋሪ እንኳን ለሰው ለእንስሳ ተቆርቋሪ የሚመስሉ ሰዎች ድለት ተቀይረው በባህሬን የተቀየረው ተመሳሳይ አውሬዎች እንኳን እርስ በርሳቸው ላይ የማይፈጸሙትን ነገር ሰዎች እርስ በራሳቸው ላይ ሲፈጽሙት እናስተውል እንችላለን። እዚህ እነዚህ ነገሮች ያለፉት ነገሮች የአእምሮ መሰብራቶች ላለመሆናቸው ምንም ጥሩ የለንስና የለው እናስተውላቸዋለን። እና ነዚህ እንዳይቀጥሉ ከተፈለገ ካለፈው ጀምረ ያሉትን ይዞን ያንን ነገር እናስተካክል እናስተካከልና Başka bir kaç ዘመን ያስቆጠረ የአእምሮ ሁከት እንዴት ይታከማል? ማኅበረሰብን ሲመለከትስ እርቅና ይቅርታ? እነኚህና የመሳሰሉ ፕሮፌሰር መስፍን ቀደም ብለው ያነሷቸውን በርካታ ጭብጦች የሚዳስሰው ቀሪው ውይይታችን አድማጮች፣ ሙሉን በድረገጻችንና በፌስቡክ ላይ ይገኛል። ለአሁኑ ፕሮፌሰር መስፍን አርአያ በአዲስ አበባ ዩኒቨርሲቲ የሥነ አእምሮ መምህርና አማካሪ ሐኪም ናቸው። ለጊዜያቸውና ለሙያዊ ትንታኔያቸው አመሰግናለሁ። ጊዜ ይስጥልኝ።